ወልቃይት ጠገዴና ራያን በድጋሚ በጉልበት ለመውሰድ የሚደረግ እንቅስቃሴ በአማራ ሕዝብ ዘንድ ተቀባይነት የለውም ሲሉ የአማራ ክልል ርዕሰ መስተዳደር አገኘሁ ተሻገር ተናግረዋል። ርዕሰ መስተዳደሩ አክለውም ትንኮሳ የሚፈጽም ካለ ክልሉ ተዘጋጅቶ እንደሚጠብቅ አስታውቀዋል። የአማራ ልዩ ኃይል ከምዕራብ ትግራይ ይውጣ የሚለውን የትግራይ ቅድመ ሁኔታ ተከትሎ ነው ርዕሰ መስተዳድሩ መግለጫውን የሰጡት። ይህ በእንዲህ እንዳለ የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት የስልክ ውይይት የኤርትራና የአማራ ኃይሎች ከትግራይ ሙሉ በሙሉ እንዲወጡ ማሳሰባቸው ተገልጿል። አስቴር ምስጋናው ዝርዝር ዘገባ አላት። የአማራ ክልል ርዕሰ መስተዳደር አገኘው ተሻገር የወልቃይትን ጉዳይ አስመልክተው የተናገሩት በወቅታዊ ጉዳዮች ዙሪያ ትናንት ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ ነው። የወልቃይት ጥያቄ የሰላሳ ዓመት የህዝብ የማንነት ጥያቄ ነው ብለዋል። በህወሀት በጉልበት ለተወሰዱ ቦታዎችና ለማንነት ጥያቄው ህዝብ ዋጋ ከፍሏል ያሉት አቶ አገኘው አካባቢዎቹ የአማራ ግዛቶች ናቸው፣ በክልላችን ስር እያስተዳደር ናቸው ነው በማለትም አብራርተዋል። ከዚህ በኋላ ወልቃይት ጠገኔና ራያን በጉልበት እንወስዳለን ማለት ሊታሰብ እንደማይገባም ርዕሰ መስተዳደሩ አሳስበዋል። አማራን ነጥሎ የጥቃቱ ሰለባ ለማድረግ እየተንቀሳቀሱ ስላለ፣ እኛ ከቲፒኤልኤፍ የሚመጣ ማናቸውንም ጥቃት ለመከላከል የሚያስችል ብቃቱም ችሎታው አለን። የአማራ ሕዝብ ከሁሉም የኢትዮጵያ ብሔር ብሔረሰቦች የተጋባና የተዋለደ ሕዝብ ነው። ስለዚህ እዚህ አካባቢ የሚኖሩ የትግራይ ነዋሪዎች በሰላም ኑሯቸውን ዛሬም እንደትናንቱ መኖር ይችላሉ። ማንም ሰው አይነካቸው በገዛ ሀገራቸው ማን ሊነካቸው ይችላል? ነገር ግን የቲፒኤልኤፍ ጁንታ ተላላኪና ተልእኮ ፈጻሚ ነው የሚንቀሳቀሱ ሰዎች ካገኘን እርምጃ መስላለን። የመረጃ በመስጠት የሽብር ድርጊታቸው ተባባሪ በመሆን የሚንቀሳቀሱ ሰዎች ካሉ የቲፒኤልኤፍ ተላላኪዎች ካሉ የትግራይ ተወላጅም ሆኑ የአማራ ተወላጅም ሆኑ የሌላም ብሔር ተወላጅ ሆኑ እኛ የምንወስደው እርምጃ ጥብቅ እርምጃ መስዳለን ማለት ነው። ህግን ስለምናስከብር ማለት ነው። እናም ህወሀት በአካባቢዎቹ ላይ ወታደራዊ እርምጃ መውሰድን እንዳያስበው አስጠንቅቀዋል። አቶ አገኘው የህዝቡ የማንነት እና የወሰን ጥያቄ እንዲመለስለት ጥያቄ በተደጋጋሚ ጊዜ ያቀርበናል። በጉልበት ጥያቄ እንፍታላል። በህግ ማስከበር ዘመቻ አሁን በአሁኑ ሰዓት በአማራ ክልል ስር ሆነው እያስተዳደር ናቸው ነው ያለው። ስለዚህ እነዚህ አካባቢዎች ላይ የሚደረግ ማናቸውም ነገር በሕግና በስርዓት ብቻ ነው የሚፈጸመው ማለት ነው። ከዛ ውጭ ወልቃይት እና ጠገዴን በጉልበት እንወስዳለን፣ ራያን በጉልበት እንወስዳለን የሚለው ነገር ጨዋታው ሌላ ነው የሚሆነው ማለት ነው። አይቻልም። ወልቃይት ጠገዴን በጉልበት ለመውሰድ የሚደረግ እንቅስቃሴ ካለ ማናቸውንም ዋጋ እንከፍላለን። ራያን በጉልበት የሚወሰድ ማናቸውም እንቅስቃሴ ካለ ዋጋ ለመክፈል ዝግጁ ነው። በእነዚህ ቦታዎች ላይ ያለምንም ድርድር የህዝቡ ማንነት የወሰን ጥያቄ ምላሽ እንዲያገኝ እንሰራለን። በህግና በህግ ብቻ ነው ከዚህ በኋላ መፈታት መቻል ያለበት። ፌዴራል መንግስቱ በትግራይ ክልል የተናጠል የተኩስ አቁም ውሳኔ ካስተላለፈ በኋላ ህወሓት በቃል አቀባዩ በአቶ ጌታቸው ረዳ በኩል ካወጣቸው ሰባት ቅድመ ሁኔታዎች ውስጥ አንዱ የአማራ ክልል ኃይል ከምዕራብ ትግራይ ይውጣ የሚል ነው። አቶ ጌታቸው ለሮይተርስ ሲናገሩም ጠላቶቻችንን፣ ኤርትራና አማራ ክልል ድረስ እናሳድዳቸዋለን ብለዋል። ይህ በእንዲህ እንዳለ የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት የስልክ ውይይት የኤርትራና የአማራ ኃይሎች ከትግራይ ሙሉ በሙሉ እንዲወጡ ማሳሰባቸው ተገልጿል። የውጭ ጉዳይ ሚኒስትሩ በዚህ ውይይት በቅርቡ የአማራና የትግራይ ክልሎችን የሚያገናኘው ድልድይ መሰበሩ የሰብአዊ እርዳታ እንዳይቀርብ እንቅፋት እንደሚሆን በመጥቀስ ማውገዛቸውንም መስሪያ ቤታቸው አመልክቷል። ሁሉም ወገኖች ለአስቸኳይ ዘላቂነት ላለውና በውይይት ላይ ለተመሰ የተመሰረተ ተኩስ አቁም ቁርጠኛ እንዲሆኑ ማሳሰባቸውንም ጠቁሟል። የኤርትራና የአማራ ኃይሎች ሙሉ በሙሉ ከትግራይ እንዲወጡ የጠየቁት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ማሳሰቢያ በተመለከተ እስካሁን ከኢትዮጵያ ፌዴራል መንግስት ወገን የተሰጠ ቀጥተኛ ምላሽ የለም። ከሰሞኑ የጸጥታው ጥበቃ ምክር ቤት ስብሰባ በኋላ ከጋዜጠኞች ለቀረበላቸው ጥያቄዎች ምላሽ የሰጡት በተባበሩት መንግስታት የኢትዮጵያ ቋሚ መልእክተኛና አምባሳደር ታዬ አጽቀሥላሴ ግን የፌዴራል መንግስቱን አቋም አንጸባርቀዋል። እሳቸው እንዳሉት የአማራ ክልል ኃይሎች ከወልቃይት መውጣት አለመውጣት የሚመሰረተው በሀገሪቱ በተቋቋመው የድንበርና የማንነት ጉዳዮች ኮሚሽን ውሳኔ ነው። The Amhara people believe that they are in their የአማራ ህዝብ የራሳቸው በሆነ የቅድመ አያቶቻቸው መሬት ላይ መሆናቸውን ያምናሉ። ይህ መሬት ያለምንም ሂደት ወይም ህገ መንግስታዊ መሰረት በ1992 በኃይል የተዋሃደ ነው። እኔም በእናቴ በኩል ትግርኛና አማርኛ አቀላጥፈው የሚናገሩ ማህበረሰቦች ካሉበት ከዚያ የሀገሪቱ ክፍል ነኝ። ይህ ማህበረሰብ ብዙ ቋንቋ የሚናገር በልዩነት የሚያምንና በአንድነት በሰላም የሚኖር የኢትዮጵያ ክፍል እንደሆነ አስብ ነበር። አሁን ላይ እየተካሄደ ያለ ሂደት አለ። መሬት የመቆጣጠር ምንም ፍላጎት የለም። ነገር ግን መንግስት ያቋቋመው የወሰንና የማንነት ኮሚሽን አለ። ጉዳዩ ለኮሚሽኑ ቀርቦ ውሳኔ ያገኛል። ይህ የሚሆነው አዲሱ መንግስት ከተመሰረተ በኋላ ሊሆን ይችላል። አቶ አገኘው ተሻገር በትናንትናው መግለጫቸው የማይከድራውን ጭፍጨፋ ጨምሮ በህወሓት የሚፈጸመውን ወንጀል በችልታ ያልፋሉ ሲሉ አንዳንድ ዓለም አቀፍ ተቋማትንና ሀገራትን ተችተዋል። ዓለም አቀፍ ሚዲያዎችም እውነታውን እንዲዘግቡ አሳስበዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር